በኢትዮጵያ በኦሮሚያ ክልል ቦረና ዞን ውስጥ ለስድስት ተከታታይ ወራት የተከሰተው ድርቅ ቁጥራቸው የበዛ ከብቶችን መጨረሱን የክልሉ ግብርናና ጽሕፈት ቤት የእንስሳት ሀብት ልማት ቢሮ አስታውቋል። የቢሮ አስተባባሪ ዶክተር ቃሲም ጉዮ እስካሁን ከአራት ቢሊዮን ብር በላይ የሚያወጡ ከብቶች መሞታቸውን ለአሜሪካ ድምጽ ገልጸዋል። ጸሐይ ዳምጠው ዝርዝራላት። የድርቁ ሁኔታ ምንም መሻሻል እንዳላሳየ የቦረና ዞን የግብርና ጽህፈት ቤት የእንስሳት ሀብት ልማት አስተባባሪ ዶክተር ቃሲም ጉዮ ገልጸዋል ጋ ጋር ቢደረግም እንደዛው የቀጠለ ያለው እና ስለዚህ የድርቅ ሁኔታ ሄዶ ሄዶ መሀልም አልፈው ወደ መጨረሻ አካባቢ ነው ያለ ነው ማለት ይቻላል። በኢትዮጵያ በቀንድ ከብት ሀብቷ የምትታወቀው ቦረና ዞን ዘንድሮ ዝናብ ባለማግኘቷ በግምት ከአራት ቢሊየን ብር በላይ የሚያወጡ ከብቶችን ማጣቷን ዶክተር ቃሲም ጨምረው ገልጸዋል። በድርቁ ምክንያት የሚሞቱ ከብቶችን ሳይጨምር ከሁለት መቶ ሰማኒያ ሺህ በላይ ከብቶች አሁንም በሰው ይገዛ ከመሬት እንደምነሱ Tan agregado እንደ ቦረና እኛ አርብቶ አደር ነን ና ድርቅ ሲመጣ አንደኛ ይጎዳ አካል ከብቶቻቸው ነው ነው። ስለዚህ ብዙ ከብት ሞተዋል። እስከ ዛሬ ወደ ሁለት መቶ ስልሳ ሁለት ሺ ከብቶች ሞተዋል። የሁለት መቶ ሰማኒያ በላይ በሰው ጉልበት ነው ከመሬት የምነሱት በራሳቸው አቅም መነሳት የማይችሉ ናቸው። አፍሬጅ ላይ እንደ ግምት አራት ቢሊዮን የኢትዮጵያን ብር ቦረና ሎስ አድርገዋል ማለት ይቻላል። በተከሰተው ድርቅ የምግብ እጥረት አጋጥሟል ያሉት ዶክተር ቃሲም ዘርፈ ብዙ ድጋፍ ከተለያዩ አካላት ለህብረተሰቡም ሆነ ለከብቶቻቸው እየተደረገ ነው ብለዋል ግና እስካሁን ወደ ሶስት መቶ ዘጠና አምስት ቤ ደርሷል ሰመን ነው ማለት ሌላ ደግሞ ሌሎች ድጋፎች ማለቱ ማሉትሽ ላይ ልጆች ትምህርት ቤት ላይ እንደዚያው ጤና ላይ እንስሳት ጤና ላይ ሌላ ደግሞ የኮሚኒቲ ሳይኮሎጂ ላይ የተሰራ ስራዎች በጣም ትልቅ ናቸው እና ካልኩሌሽን ይሄንን ነው ማለት ባልችልም በጣም ብዙ ነው ማለት ይቻላል ቦራና ላይ እየተሰራ ያለው የእንስሳት ሜን ነው። ኢኒሽቲቭ ብዙ አለ። ውሀ ላይ በጣም ብዙ ኢኒሽቲቭች አሉ። ሴፍትኔት ላይ እንደዛም ብዙ ኢኒሽቲቭች አሉ እየተሰሩ ያሉ። በቦረና ዞን ድሬ ወረዳ ውስጥ ነዋሪ የሆኑት አቶ ጎዳና ኑራ በድርቁ ሳቢያ ከሰላሳ በላይ ከብቶቻቸውን ማጣታቸውን ገልጸው የሚደረገው ድጋፍ በቂ አይደለም ብለዋል። እኛ የቦረና ህዝብ ከከብት ውጪ ሌላ ምንም ነገር የለንም። ያሉን ከብቶች ደግሞ በድርቅ ምክንያት አልቀውብናል። አሁን በነፍስ ያሉት ሞተው ካለቁብን ሕይወታችን በጨለማ ተጋረደ ማለት ነው። አሁን ባለው ሁኔታ በሕይወት ያሉ ከብቶች እንኳን ዋጋ የላቸውም። ድሮ በአስር ሺህ የሚሸጥ ከብት ሁለት ሺህም እያወጣ አይደለም። በችግር ላይ ነን። ህዝቡ ምንም የለውም። በፊት ፍየል ነበር። አሁን ህዝቡ! እሱንም እየሸጠ ከብቶቹን ለማዳን እየተረባረበ ስለሆነ እነሱም አልቀዋል። አሁን መንግስትና መንግስታዊ ያልሆኑ ድርጅቶችና ግለሰቦች ሁሉ በመተባበር ከቦረና ህዝብ ጎን መቆም ያስፈልጋል። አለበለዚያ አሁን የተከሰተው ድርቅ ለሰው ህይወት ራሱ አስኪ ነው ዛሬ ዞኑን የጎበኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በየጊዜው ለሚከሰተው ድርቅ መፍትሄ በማበጀት ዘላቂና ለውጥ የሚያመጣ ስራ መከናወን አለበት ማለታቸውን ጠቅሰው ቃል የተገቡባቸው ጉዳዮችን ዶክተር ቃሲም ገልጸዋል ተናገሩት። ትልቁ ነገር የውሃ ችግር ነው። ውሃ ችግር ላይ ያለን ባጀት እንዳለን እዚህ ላይ አሰባስበን ብንሰራ ቦረና ይወጣል እና ስለዚህ ውሀ ላይ የተጀመረው ስራ ጠንክሮ እንቀጥል እንዳለበት እና የቦረና ችግር በውሃ በኩል በኩል ዳይሬክት እንደሚቀረፍ ነው ለህዝቡ ቃል የገቡት። ሌሎችም ደግሞ አሁን የተያዘው ችግር በአጭር ጊዜ ህዝቡን ያጋጠመው እና ያጭሩ ጊዜ ችግሮች መፍታቸው ምንድን ነው ብሎ አንድ ሁለት ብሎ አንስቶ ዛሬ ቦረናን የጎበኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ገጻቸው ባሰፈሩት ጽሁፍ፣ የአፍሪካ ቀንድ ከከባድ ድርቅ ጋር በሚታገልበት በዚህ ወቅት እንደ ኦሮሚያ ክልል የቦረና ዞን ያሉት ከፍተኛ ጉዳት ደርሶባቸዋል። በአጭር ጊዜ ውስጥ የተቸገሩ ማህበረሰባችንን በመደገፍ የአየር ንብረት ለውጡ መፋለም አስፈላጊ ሲሆን፣ የመካከለኛ ጊዜ የውሃ ልማት ፕሮጀክቶች ደግሞ ችግሮች ሳይከሰቱ መፍትሄ ለማበጀት ያስችላሉ ሲሉ አስፍረዋል። በሌላ በኩል ለሶስት ተከታታይ አመታት ያጋጠመው ድርቅ በአፋር፣ በኦሮሚያ፣ በደቡብ ህዝቦች እና በሶማሌ ክልል ቆላማ አካባቢዎች የሚኖሩ ሰዎች ህይወት እንዲሁም በሚሊዮኖች የሚቆጠሩ ሰዎችን መተዳደሪያ አደጋ ላይ መጣሉን በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ሰኞ ይለት አስታውቆ ነበር። ድርጅቱ ዝናብ ባልመጣሉ የውሃ ጉርጓዶች መድረቃቸውን ገልጾ ይህም የቀንድ ከብቶችና እርሻን እያጠፋ ሲሆን በመቶና በሺዎች የሚቆጠሩ ህፃናትና ቤተሰቦቻቸው በሞት አፋፍ ላይ እንደሚገኙ አስታውቋል። ዩኒሴፍ እንደሚለው በመጋቢት አጋማሽ ላይ ስድስት ነጥብ ስምንት ሚሊዮን ሰዎች ህይወት አድን እርዳታ ያስፈልጋቸዋል። ዩኒሴፍ ያወጣው ግምት እንደሚያሳየው በግጭት በድርቅና የኢኮኖሚ መላሸቅ ምክንያት በአራቱ ክልሎች የሚገኙ 850ሺህ ህጻናት ከፍተኛ የምግብ እጥረት ያጋጥማቸዋል ከ155ሺህ የሚበልጡ በሱማሌ ና በኦሮሚያ ክልል የሚኖሩ ህጻናትም ለቤተሰቦቻቸውና ለከብቶቻቸው ውሃ ፍለጋ ትምህርታቸውን አቋርጠዋል ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ